كم okay, مهبل السبب لم مهبل السبب አባቶች ቀን በመላው አውስትራሊያ በየአመቱ ሴፕቴምበር በገባ በመጀመሪያ እሁድ የሚከበር በናፍቆት ልጆች ለአባቶቻቸው ለማክበር የሚጠብቁት በዓል ነው። የዚህ ዓመት የአባቶች ቀን እሁድ ሴፕቴምበር 7 ቀን 2025 ዓ ም በድምቀት የተከበረ ሲሆን ህይወታቸውን ሙሉ ለልጆቻቸው ለሰጡ መልካም አባቶች ልጆቻቸው ለሰጡት ፍቅርና ለከፈሉት ዋጋ ሁሉ ምስጋናና እውቅና የሚሰጥ የአባቶች የአያቶችና የጥሩ እንጀራ አባቶች በዓል ነው። በአሜሪካ ሰኔ 19 ቀን 1990 ለመጀመሪያ ጊዜ ስድስት ልጆቹን ለብቻው ላሳደገው አባቷ የምስጋና ቀን እንዲሆንለት በሚል በአሜሪካዊቷ ሶኖራ ዊሊያም ጃክሰን ለተባለ አባቷ ፍቅርና አክብሮቷን ለመግለጽ እንደ እናቶች የአባቶችም ቀን ሊከበር ይገባል በሚል ተነሳሽነት ማክበር የጀመረችው በዓልን ዓለም ሁሉ ተቀብሎት በየአመቱ ያከብረዋል። አውስትራሊያ ከኒውዚላንድ ፉጂ፣ እና ፓፑዋ ኒው ጊኒ ጋር በተመሳሳይ ቀን የምታከብር ሲሆን ቀኑ ከሌላው ዓለም ለየት ባለ ቀን የሚከበርበት ምክንያት የቤተሰብ በዓላት እንዳይጋጩ በሚል የእናቶች ቀን በግንቦት ወር ተከብሮ ሰኔ ላይ በወር ልይነት የአባቶች ቀንን ማክበር ባለመፈለጉ መስከረም መመረጡን የሚገልጹት መረጃዎች አውስትራሊያውያን ከክረምት ወጥተው ወደ ጸደይ ጊዜ የሚቀርቡበት ከዝናብና ቅዝቃዜ ዘና የሚል የአየር ሁኔታ የሚኖርበት ጊዜ በመሆኑ ቤተሰብ ተሰባስቦ ለማክበር አመቺ ነው በሚል መስከረም መመረጡ ተጠቅሶ ተጽፏል። ልጆች ለአባታቸው ፍቅራቸውን የገለጹበት በመኖሪያ ቤትና በሬስቶራንቶች ተሰባስበው ምሳና እራት የተገባበዙበት፣ የተለያዩ ስጦታዎች ለአባቶች የተበረከተበት የአባቶች ቀን ሁልጊዜም ከልጆቻቸው ጎን ለቆሙ አለኝታ ለሆኑ ልጆቻቸውን ለማሳደግ ብዙ መስዋዕትነት ለከፈሉ ትጉህ ደከመኝ የማይሉ ብርቱ ደጋግ አባቶቻቸውን ለማስደሰት ልጆች ቀኑን አድምቀውት ውለዋል። በአውስትራሊያ የሚኖሩ ትውልድ ኢትዮጵያውያን አውስትራሊያውያን የአባቶች ቀንን በልጆቻቸው የተከበረላቸው ስጦታ የተበረከተላቸው መሆኑን የገለጹልን ሲሆን አገር ቤት ለሚገኙ አባቶቻቸው እንኳን አደረሰ መልእክትም አስተላልፈዋል። ውድ አባቴ እንኳን ለአባቶች ቀን አደረሰ። አንተ ስላለህ ደስ ይለኛል። ምንም እንኳን ከአንተ ርቄ ብኖርም፣ ምክርህ፣ ሳቅህ፣ አይዞች ልጄ የምትለይ ነገር ሁሉ ትዝ ይለኛል። በጠንካራ ፍቅርህ በብርቱ ስብህና ገንብተኸኛል። መሪ ኮኮቤነህ ስለኛ ለልጆች ስለሆንክልን ሁሉ እናመሰግንሃለን። ሄሮት በቀለ ከሲኒ ለአባቷ አቶ በቀለ መኮንን አዲስ አበባ። አሁን አባት ነኝ። እኔም ለልጆቼ በጣም እጨነቃለሁ። በወጣትነቴ ውስጥ ብዙ አስቸገርኩ። አንተ ተስፋ ስቆርጥ አልተውከኝም። ከጎን የሆነ ተማር፣ ሰው ውደድ፣ ስራን ላይ በርታ አልከኝ። ያልከኝን ሁሉ ሆንኩ። አንተን ለማስደሰት ለካ ምትመክረኝ ስለ እኔ የምትጨነቀው ለስኬቴ ለዛሬ ህይወቴ ቀድመህ እያዘጋጀኸኝ ነው። ባንተ ምክሮች ጥሩ ህይወትን ጥሩ ቤተሰብ ያለኝ ባሪያነት የምጠቀስ ልጆቼን ሞድ አባት አድርገ ስላሳደግከኝ አመሰግናለሁ። መልካም አባቶች ቀን። ሁሌ ሞድሃለሁ አባቴ። ልጅህ አሸናፊ መክበብ ካደላይ ለመግበብ ብሩ አዲስ አበባ አባ እንኳን አደረሰ። ዛሬ አባቶች ቀን ነው። አጠገብህ በሆንና ባከብርል ደስ ይለኛል። ባለበት እንደምወድህ እድሜና ጤና ፈጣሪ እንዲሰጥህ እመኝልሃለሁ። መልካም የአባቶች ቀን የኔ ልዩ አባት። ሳራ ተክለ ሃይማኖት፣ ከሜልበርን ለአቶ ተክለ ሃይማኖት ሲሳይ፣ ድሬድዋ የሜልበርኑ ነዋሪ አቶ ኃይለማርያም ኃይለ ኢየሱስ፣ ልጆቼ በፍቅር ነው ያሳደግኳቸው እንደ ቅርብ ጓደኛ፣ በሕይወታቸው ውስጥም አርአያ ሆኜ መንገድ በማሳየት እግዚአብሔርን የሚፈሩ መልካም ልጆች አሉኝ። የአባቶች ቀን ከልጆቼና ከልጅ ልጆቼ ጋር በድምቀት ነው ያከበርኩት ብለውናል። የአባቶች ቀን ትናንት አክብረናል በቤተ ክርስቲያን ዘጻት ቤተ ክርስቲያን እዚያም በነበረን ፕሮግራም ላይ አባቶችን በመወከል በመዝሙር አገልግያለሁ እና በጣም ጥሩ የደስታ ቀን ነበረን። የአባቶች ወደ መድረክ ጠርተን አብረን ኬክ ቆርሰናል፣ መልካም ምኞትን ተለዋውጠናል እና የነበረው አትሞስፌሩ በጣም ደስ ሲል ነበር። ከዚያ ሞተን ደግሞ እንደዚ ኪቺን አካባቢ ሻይ ቡና እያን በቆይታ ብዙ ተጨዋውተናል። አራት ልጆች አሉኝ ብያለሁኝ። ሁለቱ የመጨረሻዎቹ ሴቶች እኔ ጋ ነው ያሉት። ሁለቱ ግን ትዳር ይዘው ለብቻቸው ነው የሚኖሩት እና ትዳር የያዙት መጀመሪያ ኤርሊ ሞርኒንግ ስልክ ነው ወደ እኔ የደወሉት እና ያው ሀፒ ፋዘርስ ላይ አሉ የልጅ ልጆችን እንደዚሁ መልካም ምኞታቸውን ገለጹልኝ። ከዚያ እኔ ጋ ያሉት ሁለቱ ሴቶች ልጆቼ ደግሞ በማለዳ ተነስተው እንደውም ፌስቡክ ላይ እንትን ብየዋለሁ ለጥዋለሁ እና የተለያየ አይነት ቁርስ በአይነት አዘጋጅተው አዘጋጁልኝ። ከዚያ ቀጥታ ወደ ቤተ ክርስቲያን ሄድኩኝ። ከቤተ ክርስቲያን ስመለስ ውጭ ያሉት ያው ዳር ላይ ያሉት ልጆቼ ከነ ልጆቼ መጥተው እዚህ ምንጋ ያሉት ሁሉ አንድ ላይ ሆነው ስጦታ አበረከቱልኝ። ባለቤቴ የተለያየ አይነት ስጦታ ልጆቼ ትልልቆቹም እኔም ጋ ያሉት አልባሳት፣ አንዳንድ ማስታወሻ የሚሆኑ ነገሮች በሙለው በስጦታ ሰጡኝ። አብረን አመሸን እና ጥሩ ጊዜ ነበረን። ጥሩ የአንድነት ጊዜ ነበረን። በእውነት እግዚአብሔር በልጆች ባርኮኛል። ያው ልጆቼን ሳሳድግ በፍቅር ነው ያሳደግኳቸው። በልጆቼ ላይ ያለኝ ተጽዕኖ ልጆቼ በመልካም ስነምግባር እንዲያድጉ እግዚአብሔርን በመፍራት እንዲያድጉ ምሳሌነት ያለው የወላጅ ግዴታዬን ተወጥቻለሁ ብዬ አስባለሁ። ከዚህ የተነሳ ልጆች ለኔ ትልቅ ፍቅር አላቸው፣ ትልቅ አክብሮት አላቸው። በተለይ ካርድ ላይ ጽፎ የሰጡኝ ነገር በጣም የሚገርሙ ቃላቶች ናቸው። እዚያ ውስጥ የተጠቀሙት ያው በእንግሊዘኛ ነው። ደስ የሚል መልካም ምኞት፣ መልካም የአባቶች ቀን የሚል ፍናው ጽፎ የሰጡኝ እና በጣም ደስ ብሎ ያከበርኩት በዓሉ የምዕራብ አውስትራሊያ ፐርዝ ነዋሪ አቶ ጉግሳ አሊጋዝ የአባቶች ቀን ከልጆቼ ጋር ጥሩ ጊዜ ያሳለፍኩበት ቀን ነው። በፍቅር የተሞሉ እንኳን አደረሰ መልእክቶችና ስጦታዎች ከልጆቼ ተበርክቶልኛል። እኔን ለማስደሰት ቀንም ምሽትም ልጆቼ ሲንከባከቡ ነበር የቆዩት። ትዝታው አሁንም ድረስ ይሰማኛል ሲል ገልጾልናል። የአባቶች ቀን በጣም ልዩ ነበር። የተጀመረው በፐርዝ መድሃን ያለም የአባቶች ቀን ይከበራል። ብዙ ጊዜ ቤተክርስቲያናችን አስተዳዳሪ አባ ገሪማ ሁል ጊዜ ኬክ አዘጋጅተው ልጆች ተሰብስበው እየዘመሩ አባቶችን እያመሰገኑ ይጀመራል። ኬክ ቆረሰው ይካሄዳል። ልጆች ኬክ ይዘው ለአባቶቻቸው የተቆረሰውን ኬክ መልካም አባቶች ቀን እያሉ ኬክ ይሰጣሉ። ይሄ ሁል ጊዜ በየዓመቱ የሚደረግ ነው በአባታችን የሚዘጋጅ ነው እና በጣም ልዩ ነው። ልጆች ናፍቀው ነው የሚሄዱት በዛ ልጆችን በጣም ደስተኛ ነበሩ። ያን ከጨረስን በኋላ ልጆቼ ወዳዘጋጁት ሬስቶራንት ላይ ስጦታቸውን ይዘው ሄድን። ስጦታቸውን ተቀበልኩ። ልዩ ነበር። ያው የልጆች ስጦታ ደስ ይላል። ከዛ በኋላ አብረን አሳለፍን። ሶስት ልጆች ነው ያሉኝ። አዲያም ጉግሳ፣ ኤማና ጉግሳ እና ሌያት ጉግሳ ይባላሉ። በጣም ልዩ የሆኑ ልጆች ናቸው። ከዛ ቤት መተን ሙቪ ማየት አለብን እኛ ዛሬ እናስተናግድሃለን ብለው ሙቪ እያየን ሻይ ሲያፈሉልኝ ምን ሲንከባከቡኝ ዋለን። ይሄ ልዩ ልዩ ልዩ ፍቅር ነው። ኖርማሊ ለእኛ ለኢትዮጵያኖች የአባቶች ቀን ሁልጊዜም የአባቶች ቀን ነው። እኛ ጥሩ አባቶች ነን፣ እንደ ነጮቹ አይደለንም። ያው አባቶች ቀን ስለሚከበርና ክብረው ብለን ነው እንጂ ጥሩ አባቶች ነን። እና ልዩ ልዩ ቀን ነው። ልጆቼን እጅግ በጣም ነው የምወዳቸው። የልጆች ፍቅር የማይገኝ ነው። አባቶች ከልጆቻችሁ ጋር ሁልጊዜም ልጆቻችሁ ሳያድጉባችሁ ፍቅራችሁን እንደው አብራችሁ ታይማችሁን አሳልፉ። እኔ ሁልጊዜን በጣም አንዲት ደቂቃ ሳታልፈኝ ነው ያሳለፍኩትና በጣም የሚያስደስተኝ ነገር ቢኖር ከልጆች ጋር ያሳለፍኩት ህይወት ነው በዚህ ምድር ላይ እንግዲህ የልጆች ስጦታ ያው በስዕል እና በጽሁፍ ነው የሚገለጸው እና የትንሿ ልጅ ጽሁፍ በጣም ደስ የሚል ነበር። በቃ በጣም ነው የምወድህ፣ ኦቨር ዘሙን ነው አባቴ፣ እወድሃለሁ ሁልጊዜ ጊዜ ከኔጋ አብረህ እያሳለፍኩ ሁልጊዜ ጊዜ ይዘህኝ ትምህርት ቤት እየሄድኩ ሁሉ ነገር ነገርን ምናምን ፕላን የጻፈችልኝና ትልቋ፣ ትንሽ ከፍ ያለች ስለሆነች በጥሩ አባቴ ብላ ነው በአማርኛ እንትን ያርገችልኝ እወድሃለሁ የሚል ነው። እሱን አሽገው የሰጡኝ ደስታውን ልገልጸው አልችልም። ልዩ ነው። ትልቋም እንደዛው አባቴ ይወድሃለሁ በጣም ነው መወድ ብላ ነው ያላከችልኝ። ሁሉ ነገር ደስ ይላል። በጣም ነው መወዳቸው። ቀን ሙሉ ከትምህርት ቤት እስከሚለሱ እስከሚመለሱ ድረስ ሁሉ ይናፍቁኛል። ልጆቼ በጣም በጣም እወዳቸዋለሁ። እጅግ በጣም ከሚገባ በላይ ነው መወዳቸው። ኤስቢኤስ ሬዲዮ ለሁሉም አባቶች እንኳን አደረሳችሁ መልካም አባቶች ቀን ይሁንላችሁ እንላለን። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ ከማህበረሰብ ለማህበረሰብ ማህበረሰብ